the voice of America ለጠቅላይ ሚኒስትሩ ድጋፍ ለመስጠት የተጠራውና በሚሊዮኖች የሚቆጠር ሕዝብ የተገኘበት ሰልፍ በአሳዛኝ ሁኔታ ነው የተጠናቀቀው። ከጤና ጥበቃ በተሰጠን መግለጫ መሰረት በፍንዳታው እንዲሁም ፍንዳታውን ተከትሎ በደረሰው አደጋ የቆሰሉ ሰዎች ቁጥር አንድ መቶ ሀምሳ ስድስት ሲደርስ የአንድ ሰው ሕይወት ማለፉም ታውቋል። ከዚህ ቦምብ ጥቃት በፊትና በኋላ አስተያየታቸውን የሰጡ የሰልፉ ተሳታፊዎች ግን ጠቅላይ ሚኒስትር አብይ አህመድ የጀመሩት የለውጥ ጉዞ አይቀለበስም ብለዋል። ጠቅላይ ሚኒስትሩ ይህንን ያህል ቁጥር ያለው ህዝብ በገዛ ፈቃዱ አደባባይ ይወጣላቸው የመጀመሪያው ኢትዮጵያዊ መሪ ናቸው። እስክንደር ፍሬው ነው ተከታዩን ያጠናቀረው። ደማቁ የሰልፍ ድባብ የመስቀል አደባባይ አየር አሳዛኝ ክስተትም አስተናግዷል። ዛሬ ሚሊዮኖች ለድጋፍ የወጡላቸው ጠቅላይ ሚኒስትር ከጥቃት አመልጠዋል። መሪያቸው ከሚገኙበት መድረክ አቅራቢያ ዝግጅቱን ይከታተሉ የነበሩ 132 ዜጎች ግን ከባድና ቀላል የመቁሰል አደጋ አጋጥሟቸዋል። በዚሁ ጥቃት አንድ ሰው መሞቱንም የጤና ጥበቃ ሚኒስቴር ያወጣው መረጃ አመልክቷል። ነገሩ የሆነው እንዲህ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሊደግፋቸው ግፉ፣ በርቱ ሊላቸው ለወጣው ህዝብ በሰላምና እርቅ ላይ ያተኮረ ንግግር አደረጉ። በስተመጨረሻም በቀል አይበጅም ሲሉ ስለ ይቅር ባይነት አስረዱ። ይህን ሁሉ ችግር፣ ይህን ሁሉ ታሪክ አሸንፈን እንድንሻገር የሚያደርገን ግን ይቅርታና ፍቅር ብቻ ነው። በቀል የደካሞች ነው። ኢትዮጵያውያን ደካሞች ሳልሆን አንበቀልም፣ በፍቅር እናሸንፋለን። ይህ የዛሬ ንግግራቸው የመጨረሻ መልእክት ነበር። እሳቸው ንግግራቸውን አጠናቀው እንደተቀመጡ መድረክ መሪው ይህ ኢትዮጵያ የኮራችበት ቀን ነው ሲል በእንግሊዝኛ ተናገረ። ያንን አረፍተ ነገር እንደጨረሰም የፍንዳታ ድምፅ ተሰማ። Ethiopia has become proud. በሚስተጋባው የሰልፈኞች ድምፅ መሃል የፍንዳታው ድምፅ የተሰማው ጠቅላይ ሚኒስትሩ ተቀምጠው ከነበረበት መድረክ ወደ 30 ሜትር ርቀት ላይ ነው። እሳቸው ንግግር አድርገው ከተቀመጡ ከአንድ ደቂቃ 17 ሴኮንድ በኋላ ከምክትላቸው ደመቀ መኮንን፣ ከህዝብ ተወካዮች ምክር ቤት አፈጉባኤ ሙፈሪያት ካሚልና ከሌሎችም ባለስልጣናት ጋር ተቀምጠው የነበሩት ጠቅላይ ሚኒስትር አብይ አህመድ ወደ ፍንዳታው አቅጣጫ ዞረው ተመለከቱ። በፍጥነት ወደ ጠቅላይ ሚኒስትሩ የሄዱት ጠባቂዎቻቸው ደግሞ ከለላ በጅተው ወደ መኪናቸው ወሰዷቸው። አጋጣሚው በሰልፉ ከተሰሙ መፈክሮች፣ ከተነበቡ ጽሑፎች በላይ ተሳታፊዎቹ ለጠቅላይ ሚኒስትሩ ያላቸው ፍቅር፣ የድጋፋቸው መጠን የታየበት ነበር። በተለይ ከመድረክ ፊት ለፊት የነበሩት ሰልፈኞች በጠቅላይ ሚኒስትሩ ላይ የጣሉት እምነት፣ የድጋፋቸው መጠን ይበልጥ የታየው በዚህ ጊዜ ነው። እነሱ በፍንዳታው ምክንያት ከአካባቢው ለመራቅ በድንጋጤ ሲሸሹ ሲሞክሩ አልታዩም። ይልቁንም አብይን ማንም አይነካውም ሲሉ እስከ ተፈቀደላቸው ድረስ ተከታትለው ለመሄድ የሞከሩ ታይተዋል። ጠቅላይ ሚኒስትሩና ሌሎች ከፍተኛ ባለስልጣናት ግን ወዲያውኑ አካባቢውን ለቀው ሄደዋል። ተረጋጉ የሚሉ ድምጾች ከመድረክ አካባቢ መሰማት የቀጠሉት ከዚህ በኋላ ነው። ተረጋጉ፣ ባላችሁበት፣ ፕሊዝ፣ ባላችሁበት ተረጋጉ። ይህም ሆኖ ጠቅላይ ሚኒስትሩን ለመደገፍ የመጡት ከመድረኩ አካባቢ የነበሩ ወጣቶች ስሜታቸውን በተለያየ መንገድ መግለጽ አላቆሙም። ከኦሮሚያ የተለያዩ አካባቢዎች የመጡ ቄሮዎች እና ከአዲስ አበባ የመጡ አንዳንድ ወጣቶች ወደ መድረክ ወጥተው የጠቅላይ ሚኒስትሩን ስም በተደጋጋሚ በመጥራት ድጋፋቸውን የገለጹትም በዚህ ሰዓት ነው። የመስቀል አደባባዩ ሰልፍ ከተበተነ በኋላም መፈክሩና ድጋፉ በተለያዩ አቅጣጫዎች ቀጥሏል። እንደዚህ አይነቱ የቦምብ ፍንዳታ ከመጡበት ዓላማ እንደማያገዳቸውም ለቪኦኤ አስተያየታቸውን የሰጡ ተናግረዋል። አቶ ሁሴን አህመድ አንዱ ናቸው። እኛ ቆርጠን ተነስተናል። የፈለገ ብንሞትም ብለን ነው የመጣነው። እዛው እንደውም ወደ ፊት ነው እየሄድን የነበረው እንጂ ወደኋላ አልሄድም። ኢትዮጵያ ሰው አገኘች ይህች ሀገር ሰው አገኘች ነው የሚሉት ወጣቶቹ እናም የዛሬው ሰልፍ ለዶክተር አብይ አህመድ የተሰጠው ቅና ነው ሶስት ወር ባልሞላ ጊዜ ለሰሩት ስራ የተሰጠው ቅና አድናቆትም ነው በአጭር ጊዜ በርካታ ክንውኖችን በመፈጸማቸው የተቸረ አድናቆት ህዝቡን ማገልገል መሰራት ያለበት በእሳቸው መንገድ ነው በሚል ለመንግሥት የቀረበ ጥያቄም ነው ግን ደግሞ ማሳሰቢያም ነው ዶክተር አብይ የጀመሩት አዲስ መንገድ የለውጡ ጉዞ ወደ ኋላ እንዳይመለስ እንዳይደናቀፍ ለሚመለከታቸው የቀረበ ማሳሰቢያ። በትምህርት ዘርፍ የተሰማራችሁ ሀረጋዊ ነገረሱ ይህንን ካንጸባረቁት አስተያየት ሰጪዎች አንዷ ናት። አሁን የተጀመረው የለውጥ እንቅስቃሴ የመቀጠል ያለበት ወደፊትም ራሳችን ሁላችንም የምናነግበው ነው። ፍቅር፣ ሰላም፣ አንድነት ከሌለን፣ ካልተባበርን አንድ የምንላትን ኢትዮጵያ መገንባት፣ ሕብረተሰባችንን መስራት፣ አብረን መኖር አንችል። ስለዚህ ይሄ ሀሳብ መደገፍ አለበት። የሚቀጥሉት ሁለት ዓመታቶች ደግሞ በጣም ሩሻል ናቸው። መሰረት የምንጥልበት ወደፊት ደግሞ ኑሯችንን እያንዳንዱ ኢትዮጵያ የምናንኳኳበት ስለሆነ ይሄ ወደታች እንጂ ወደታች ወደ ላይ እንጂ ወደታች መውረድ የለበትም። ከፍ ያለውን ነገር ከዚህ በኋላ ዝቅ ብለን ማየት አንፈልግም። የመሪነት አስተዳደር፣ የሀሳብ ነጻነት፣ ፍርሃት የጠፋበት ቅንነት፣ ከዚህ በኋላ ከፍ ብሎ ማየት ነው እንጂ ከዚህ በኋላ ዝቅ ብሎ ማየት ስለማንፈልግ በርቱ፣ ቀጥሉ፣ እኛም ከጎናችሁ ነን ለማለት ነው የመጣሁት። ስለዚህ ጠቅላይ ሚኒስትሩ የጀመሩት ለውጥ ወደ ኋላ እንዳይመለስ ድጋፍ ለመስጠት ነው። ወደኋላ መመለስ የለበትም። ወደኋላ መመለስ አይደለም መጨመር ነው ያለበት። ስለ መባዛት ነው ያለበት። አሁን እሳቸው ስለ መደመር ያወራሉ አይደለ? የምንቀንሰውን ቀንሰን የምናባዛውን እያባዛን መሄድ ነው ያለበት። በፍጹም ወደኋላ መመለስ የለብንም። የምንቀንሰውን ቀንሰን ስትይ ጥላቻን፣ ቦጠኝነትን፣ እርስ በርስ መከፋፈልን፣ ምቀኝነትን መቀነስ አለብን። የምንጨምረው ደግሞ ፍቅርን፣ አንድነትን፣ ሰላምን፣ አብሮ መስራትን፣ ለሌላው ማሰብን፣ ለጎረቤት አብሮ ማሰብን፣ መስራትን ያንን ደግሞ ማባዛት ጠቅላይ ሚኒስትር ዶክተር አብይ አህመድ በበርካታዎች ዘንድ ያሳደሩት ተስፋ የታየው ገና ከጅምሩ ነው። በጠቅላይ ሚኒስትርነት ሳይሾሙ በፊት እንኳን እሳቸውና ሌሎች ወጣት አመራሮች የሚገኙበት የለማ ቡድን ተብሎ የሚጠራው ስብስብ ከክልል እስከ ፌዴራል መንግስት የተጣለበት ተስፋ በግልጽ የሚታይ ነበር። በዛሬው ሰልፍ ላይ ከተደመጡ ዜማዎች መካከል ታዲያ ይህንን ያነሱ ያስታወሱ ይገኙበታል። የዛሬውን ሰልፍ የተቀላቀሉ ታዋቂ ምሁራንና ፖለቲከኞችም የተጀመረው ለውጥ ሊበረታታ ይገባዋል ብለዋል። ከነዚህ አንዱ አገር ወዳዱ አንጋፋ የህግ ባለሙያ ዶክተር ያዕቆብ ሀይለማርያም ናቸው በእውነት ዛሬ በጣም ደስ የሚል ቀን ነው እንደ ትንሣኤ አድርጌ ነው የምቆጥረው በህይወቴ ይህን ያህል በኢትዮጵያ ውስጥ ይህን ያህል የሚያስደስት ክስተት አጋጥሞኝ አቅም ያንን ለማክበርና የተቻለኝን አቅሜ ድጋፍ ለመስጠት ነው የመጣሁት ምን ማለት ነው ይሄ ለእርሶ ምን ትርጉም ይሰጦታል ለምን ወጣ ሰው እርሶ ሲረዱት እንግዲህ ገና ስነ ስርዓቱ አልተጀመረም በዚህ ደቂቃ እንኳን ብዙ ህዝብ ነው እንግዲህ ህዝቡ ተስፋ ሰንቆ ነው። እርግጥ ነው እስካሁን ድረስ በተግብ በገቢር የታየ ነገር ብዙ ነገር የለም፣ ግን ብዙ የታዩ ነገሮች አሉ። አሁንም ህዝቡ ለምሳሌ ሲወያይ ወደ ጎን ማየት ወይንም ደግሞ መሸኳሸ ቆርተዋል። በነጻ በሙሉ ስሜት ነው ሀሳቡን የሚገልጸው እና በጣም ደስ የሚል ሁኔታ ነው። የተገኘነውም ዶክተር አብይን በእውነት ለማደፋፈር በተጀመረው እንዲቀጥሉበት ለማ ለማበረታታት ነው። በህክምና ስራ ላይ የተሰማሩት ፈቃደ ዘለቀም ተመሳሳይ ሀሳብ አንጸባርቀዋል። እንግዲህ ይህን ስታይ አዲስ መፈጠር ማለት ነው። ዛሬ እንግዲህ የምናየው ተአምር ነው፣ የተአምር ቀን ነው ነው ማለት የምንችለው በእውነት ነው ምለ እና ይሄ እድሜን የቀጠለልኝ ወደፊትም ብዙ ተስፋ ልሰጥ የሚገባው ከዚህ በላይ ምንም የሚቀበር ነገር ሊኖርም አይችልም። ስለዚህ ያንን በመመስከት ለዶክተር አብይ ያለኝን ከፍተኛ ፍቅር هاي اللي باجو ኢትዮጵያዊ ለሌላው አራ የሚሆን ሰው ስለሆነ ለሳቸው ያላከበርኩት ለሌላ ለማንም ማከብረው ስለሌለ አይደለ ለዛ ብዬ ነው በዛሬው ዕለት የመጣሁት እንግዲህ ለዶክተር አብይ ያለኝን ፍቅር ብለዋል ፍቅሩ ከምን መነጨ አጠቃላይ ምን ካንድና ሁለት አይደለም እኮ አጠቃላይ ከመሰረት ተዛብቶ የነበረን መሰረት ነው አሻሽሎ አሳምሮ የመጡት እኚህ ሰው ሰውዬ በዚህ በአጭር ጊዜ ማለት ነው በ60 ቀን ውስጥ ማጅል እና ከዛ መሰረት ያንሳቸዋል መሰረቱን መግለጽ ይከብደኛል በነገራችን ለምን ሰፊ ነው ሰፊ እንትሊጆን የመጡት እና በዛ ምክንያት ነው። የመጨረሻ ጥያቄ ላርገው። ተዛብቶ የነበረ መሰረት ሲሉ እሳቸው ወደ ኃላፊነት ወደ ስልጣን ከመምጣታቸው በፊት ምን ነበር? እንዴት ይገልጹታል? የነበረውን ሁኔታ ሀያስድስቱን አመት ሊሆን ይችላል ሀያሰባቱን አመት ስናየው በጎሳ በጎት በቃ ኢትዮጵያ የሚለው ነገር ወንጀል የሆነበት ወቅት ላይ ነበር። አሁን እሳቸው ከመጡ በኋላ ኢትዮጵያ ክብር መሆኑን ጎጠኝነት፣ ዘረኝነት ማዋጣ አስፈላጊ አስፈላጊ እንዳልሆነ ትብብርና ወንድማማችነት እንዲጠነክር ያደርጉ ስለሆነ ከምንም በላይ ቃላት ያንሰኛል። ከምንም በላይ በዛ መልኩ ነው ልዩነቱን የምገልጸው። ዶክተር አብይ ለኢትዮጵያ ህመም ሲታዘዝ የቆየውን ተገቢ ያልሆነ መድኃኒት የቀየሩ ናቸው ያሉት ደግሞ በንግድ ስራ ላይ የተሰማሩት ሰይፈ ስላሴ ተገኝ ናቸው። እንደ አንድ ዜጋ ላለፉት የተወሰኑ አመታቶች የነበረውን ክስተት የምናውቀው ነው። ሀገር አቀፍ ላይ የነበረውን ክስተት ዘረኝነት የተባባሰ የመጣበት ሁኔታ ነበረ። ሰዎች ከኖሩበት አያታቸው፣ ቅድመ አያታቸው ከኖሩበት አካባቢ በዘራቸው ብቻ ምክንያት የመፈናቀል ሁኔታ ነበረ። ያን ተከትሎ ሁላችንም ኢትዮጵያውያኖች፣ በኢትዮጵያዊነት የምናምን ሰዎች ሁሉ ብሶት ነበረብን። ይሄ ነገር ትክክል አይደለም፣ ወደ ትክክል መንገድ እየሄድ አይደለም ዴስቲኔሽኑ በጣም ከባድ ቀውስ ያመጣል። ብዙ ተቃዋሚ ፓርቲዎችም ይሄንን ይገልጹ ነበር። ያረገዘ ቦምብ ነው። ይሄንን ዘረኝነቱ ላይ ብዙ ማራገብ ትተን ወደ አንድነት የምንመጣበትን ስለ ዜግነት ዜግነት ኢትዮጵያዊነት ቀድሞ ሌላው በየደረጃው መድኃኒት የሚሰጣበት ሁኔታ ነው መኖር የሚገባው እያሉ ይሉ ነበርና ይህን የምጋራቸው የነበረ አይዲያ ነበርና እሳቸውም አሁንም ዶክተር አብይም ከመጡ በኋላ ያለብን ፕሮብሌም ትራቨል ሹት አድርገው። እርግጥ ነው ከዚህ በፊት በነበሩ ስርዓቶች ችግሮች የሉም እያልኩ አይደለም፣ ግን የተሰጠው መድኃኒት፣ ለኢትዮጵያ ህዝብ የተሰጠው መድኃኒት አንዱ ላይ ብቻ ታርጌት አድርጎ፣ ሌሴ ለምሳሌ አንተ ሳንባህን ታመሃል፣ ለሳምባህ መድኃኒት ስሰጥ የምሰጥህ መድኃኒት አእምሮን ያቃውሳል ወይ ሳይድ ኢፌክቱንም በደንብ ተጢኖ ነው መሆን ያለበት፣ እንጂ እንዲሁ በስሜት አንድ ሳንባ ብቻ ይዳ ተብሎ መድኃኒት አይሰጥም። እና የተሰጠው የነበረው መድኃኒት ሳንባውን በከፊል አድኖ አእምሮን አቀውሷል። የኢትዮጵያን ህዝብ አእምሮ አቀውሷል። ስለዚህ አሁን የቀወሰውን ህዝብ አእምሮ የቀወሰው ህዝብ ዝም ብሎ መፍረድ አይቻልም። ምን አይነት መድኃኒት ውጦ ነው? ማነው መድኃኒቱን የሰጠው? ይሄ ሊጠን ይገባል። እና ሰውየው ነው ይሄን መዳ ይሄንን እየተገነዘቡ ይመስለኛል ጠቅላይ ሚኒስትሩ። በተመሳሳይ በግል ስራ ላይ የተሰማራችው ሀና ጃጅም ዶክተር አብይን መደገፍ አገርንም መደገፍ ነው ብላለች። ዛሬ እውነት ኢትዮጵያ ለመደገፍ ማለት ጠቅላይ ሚኒስቴሩ እግዚአብሔር ይባርከው አዲስ ነገር አለ ብዬ አስባለሁ። ለወደፊቱ ለወጣት ለህዝብ ትንሽ ትልቅ ብሎ የሚመርጥ ሰው አይደለም። አጀማመሩ በጣም አሪፍ ነው። የመጨረሻውን ባለቀ እግዚአብሔር ደግሞ ይረዷል ብዬ አስባለሁ ሰው ተቀብሎታል። በጣም ደስተኞች ነው። እዚህ የምታዩ ነገር እሱ ነው ያሳየሽ። ሰው ተቀብሎታል ያልሽው አሁን እዚህ ከምታዩ ሰው ቁጥር አንጻር ነው። እውነት ለመናገር ሁሉም የራሱ ቁስል ያለበት ሰው አለ። አገር ሰላም እንዲሆን ብዙ ሰው እንደኔ ይፈልጋል ብዬ አምናለሁ ስለሚመጣ አይ ቲንክ እሱንም ለመደገፍ ያው የሀገር ጉዳይ ስለሆን እሱ ማለት ሀገር ነው እኛ ማለት ሀገር ነን። እግዚአብሔር እንግዲህ ኢትዮጵያን ያስባታል ብዬ አስባለሁ። በዚህም ይመስለኛል የመጣሁት ጠቅላይ ሚኒስትር ዶክተር አብይ አህመድ በአጭር ጊዜ ውስጥ ላመጡት ለውጥ እውቅና ለመስጠትና ቀጣይነት እንዲኖረውን ለመደገፍ እና ለማበረታታት በተጠራው ሰልፍ ሙዚቃዎችና ጭፈራዎችም መልእክት የተላለፈባቸው ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።